ሳልሳዊ ወያነ ትግራይ ፓርቲ ሁለት ከፍተኛ የአመራር አባላቱ መታሰራቸውን አስታወቀ። ምክትል ሊቀመንበሩ አቶ አሉላ ሀይሉና የፋይናንስ ኃላፊው አቶ ካሳይ ሀይሉ ዛሬ መቀሌ ውስጥ በወታደሮች መያዛቸውን ፓርቲው ተናግሯል። ድርጊቱ የሰላማዊ ትግል እንቅስቃሴን የሚገታ ነው ብሏል። ከክልሉ ጊዜያዊ አስተዳደር መልስ ለማግኘት ያደረገው ሙከራ እንዳልተሳካ ገልጾ ሙሉጌታ አጽበሃ ከመቀሌ ተከታዩን ዘገባ አስተላልፏል። በትግራይ ክልል የሚንቀሳቀሱ የሳልሳይ ወያነ ትግራይ የፖለቲካ ሊቀመንበር የሆኑት አቶ አሉለ ሀይሉ እና የፓርቲው የፋይናንስ ኃላፊ አቶ ካሳ ሀይሉ ገረዛ ነው በመቀለ ከተማ በአንድ ፓርቲ ውስጥ እያሉ ወታደራዊ መለዮ በለበሱ መታሰራቸው ፓርቲው ገብቷል። የፓርቲው ሊቀመንበር አቶ ሀያሉ ጎድፋይ ለአሜሪካን በተናገሩት የመታሰራቸው ምክንያት አላወቅንም ብለዋል። ዛሬ ነው ያወሰዱት አክሱም ሆቴል አካባቢ ወይም ማጠት ምታል አካባቢ ተገኘ ባ ነበረ ከፋይናንስ ኃላፊ ኛ ካሳ ሀይሉ ጋራ አብረው ነበሩ ድኛት ወታደሮች ነበሩ ያወሰዱት ለምን የሚወስዱት ቋንታዊ ነገሮች ነው። ፓትሮል ይዘውት ወደ ሰሜን ሄዱት። የፓርቲው አመራሮች መታሰር ይህ ተግባር በክልሉ እየተፈጸመ ያለው ግፍ ነው ብለውታል። በተጨማሪ ደግሞ የሰላማዊ ትግል እንቅስቃሴ የሚገታ ነው ማለት ነው የገለጹት። ይሄ ስራ ፓርቲያችን በጽኑ የሚቃወመው ነው። እንደሚታወቀው ባለፉት ስድስት ወራት ትግራይ ላይ የተካሄደው ግፍ እና ትግራይ ላይ የተሰራው ወንጀል በጣም አሰቃቂ ነው። ዓለም በሙሉ ያወገዘው ነው። ስለዚህ

ያሳየ ያለው ወይ የጠራችሁ ስተትን እየገዛ እየገባት ያለው ይሄ በምንም መመዘኛ ተቀበል መለለ በጽኑ የምናወግዘው ነው። ሳልሳይ ወያነ ትግራይ በትግራይ ክልል ባለፈው ጳጉሜ በተካሄደው ምርጫ ተወዳድሮ ነበር። እስራቱን አስመልክቶም ከክልሉ ጊዜያዊ አስተዳደር መልስ ለማግኘት በተደጋጋሚ እያደረግነው ጥረት አልተሳካም። በአሜሪካ ድምጽ ሙሉጌታ ብሃ መቀለ